How many roads must a man walk down በዶክተር ማርቲን ሉተር ኪንግ ጁኒየር የተመራው የዋሽንግተኑ ሰልፍና የሰብአዊ መብት እንቅስቃሴ ሀምሳኛ ዓመት መታሰቢያ ክብረ በዓል በዋሽንግተን ዲሲ ቀጥሎ በተከታታይ የምናተኩርበት ይሆናል። የዕለቱን ውሎ እስካሁን የሆነውን ሶሎሞን አባተ አጠናቅሮልናል። ካለፈው ቅዳሜ ጀምሮ እየተከበረ ያለው የዋሽንግተኑ የሥራና የነጻነት ሰልፍ ሀምሳኛ ዓመት አከባበር የዛሬው አብይ ዕለት ላይ ደርሷል። ልክ የዛሬ ሀምሳ ዓመት ልክ እንደ ዛሬው ረቡዕ ነሐሴ 22 1955 ዓ.ም በኢትዮጵያ አቆጣጠር ቁጥራቸው ከሩብ ሚሊዮን በላይ የሆነ ጸረ ዘር መድሎ ታጋዮች የዋሽንግተኑን ብሔራዊ አደባባይ አጨናነቁት። ዊሻል ኦቨርካም እናሸንፋለን። የበረታውን የዘር መድሎ፣ የፍትሕ እጦትን፣ የሥራ ዕድል መዘጋትን፣ የድህነትን ቀንበር እናሸንፋለን። እናም ዛሬ ልክ ከሃምሳ ዓመታት በኋላ እዚያው ዋሽንግተን ብሔራዊ አደባባይ እዚያው ዶክተር ኪንግ የዛሬ ሃምሳ ዓመት ይታየኛል፣ አይ ሃቭ ድሪም ሲሉ ከተስፋ መቁረጥ ተራራ የሚጠረብ የተስፋ ሐውልታቸውን ባበሰሩበት የነጻነት ጥሪ ስፍራ ብዙ አሜሪካውያን ተሰብስበዋል። በዚህ ታሪካዊ ዕለት በዚያ ታሪካዊ ስፍራ የአሜሪካውን የመጀመሪያ ጥቁር ፕሬዚደንት ባራክ ኦባማን ጨምሮ ብዙ የነጻነት መዘምራንና የእኩል ዕድሎችና መብቶች ቤተሰቦች ታድመዋል። የዛሬው ክብረ በዓል ስራና ነጻነት አይደለም እንደ ዛሬ 50 ዓመቱ ሥራና ፍትሕ እንጂ። በሥነ ሥርዓቱ ላይ ከተናገሩት መካከል የባለቀለም ሕዝቦች ማበልጸጊያ ብሔራዊ ማኅበር ኤን ኤ ኤ ሲ ፒ ፕሬዚዳንትና ዋና ሥራ አስፈጻሚ ቤንጃሚን ጀለስ የማርቲን ሉተር ኪንግ ውጥንና ጅማሮ ገና አለመጠናቀቁን ተናግረዋል። Let us remember that Dr. King's last march was never finished. The was bohala, finished. Dr. King, self, they call the generation of Dr. King the Moses generation. የዶክተር ኪንግ ትውልድ የሙሴ ትውልድ ተብሎ ይጠራል። እነሆ አሁን ደግሞ እዚህ እያሱ አለን። እያሱ ግን የሙሴን ፊልሚያ ባይፋለም እያሱ በእውን እያሱ አይደለም። እኛ ዶክተር ኪንግን አይተናል። ራእዩም የዘር መድልዖን የበረታውን የዘር ጭቆና ቀይ ባህር አቋርጧል። በመሆኑም ፍትህ አልባውን የምጣኔ ሀብት መሰናክል መሻገር፣ ብዙሀንን በእስር የሚያንገላታውን ያልቆመ ያሉትን መድሎ ማሸነፍ እንደሚያስፈልግ፣ የኪንግ ህልምም በአንድ ትውልድ የሚወሰን ሳይሆን ትውልዶችን ተሻጋሪና ሊጨበጥም የሚገባው ራእይ መሆኑን አሳስበዋል። እዚያው ከነበሩት የዶክተር ኪንግ የትግል አጋሮች አንዱ ዛሬ የተባበሩት ሜቶዲስት ቤተ ክርስቲያን ቄስ ጆሴፍ ሎሪም እንዲህ አሉ። We've come too far. አንመለስም። ብዙ መጥተናል። ብዙ ብዙ ርቀት መጥተናል። በርትተን ጸልየናል። በብዙ ምሬትም አልቅሰናል። ብዙ ደምተናል። እጅግ በወጣትነት ሞተናል። ወደ ፍትሕ የምናደርገውን ጉዞ ሊያስቀለብስ የሚችል ማንም ምንም እንዲኖር አንፈቅድም። በብሔራዊው አደባባይ ይህንን ሥርዓት እየተከታተለ የሚገኘው ሄኖክ ሰማግዜር መስመር ላይ ይገኛል። ሄኖክ እንደምን አልክ? እንደምን አመሻቸው አድማጮች። እንደምን ዋልክ ሰለሞን። እስቲ ምን ይመስላል የዛሬው የሥነ ስርዓት አከባበር እዚያው ስለምትገኛ ጫውተን። እንግዲህ ዛሬ ማሌዳል ነው። በርካታ ሰዎች እዚህ ዋሽንግተን ብሔራዊ አደባባይ ላይ በተለይ የፕሬዚዳንት ሊንከን መታሰቢያ ሐውልት ያለበት ፊት ለፊት ተሰልፈው ለመግባት ፊትሮ የቆዩት በጣም ብዙ ሰው ነው። እዚህ ፊት ለፊት ያለው በአስር ሺዎች የሚቆጠር ህዝብ ነው። እንግዲህ ሰለሞን ቅዳሜ ምለት እንደዘገብነው ወደ መቶ ሺህ የሚጠጋ ሰው የተገመተ በዚሁ አካባቢ የሳምንቱ መጨረሻ ስለ ነበረ እና ዛሬ የስራ ቀን ስለሆነ፣ ይህንን በዋሽንግተን የዛሬ ሀምሳ አመት የተካሄደ ትዕይንተ ህዝብ አስበው ትውለዋል። ዝናቡ ይዘንባል፣ ፀሐይ ደግሞ ፍንትው ብላ ትወጣለች። እንደገና ዝናቡ ይዘንባል። አሁን እየዘነበ ነው ያለው። ሰው ግን ታዳሚው ጥንቃትና ድምጡን ከፍ አድርጎ እያሰማ ነው። ይህንን እለት እያሰበ ያለው ሰማዩም፣ እለቱን እያሰበ ነው ነው የምትለኝ እየበራ እየዘነበ ማለት ነው። ልክ ነው እንደዛ ነው ያለው ሁኔታ። እንግዲህ አንተም አስቀድመህ እንዳልከው የሚነገሩት ንግግሮች ከቅዝቃዜው እና ከዝናቡም አልፎ ሰዎች በደንብ ያሞቁ ንግግሮች ናቸው። ቄሳል ሻርፕተን አስቀድመህ እንደገለጽከው የዛሬ ሀምሳ አመት የመድሎና የዘረኛ ስርአትን አሸንፈናል። ልክ እንደ ሙሴ ቀይ ባህርን ፈንጥቀን ተሻግረናል። ዛሬ የስርአት እምነትና የምጣኔ ሀብት ፍትህ ችግርን መቅረፍ አለብን። ኃላፊነት አለብን። ይሄ የኛ ዮርዳኖስ ነው፣ ዮርዳኖስን እንሻገራለን ሲሉ ነበር። አሁን ከጀርባ ደግሞ ኦፕራ ዊንፍሪ የታዋቂዋ የቴሌቪዥን አቅራቢ ኦፕራ ዊንፍሪ ያኔ የዘጠኝ ዓመት ታዳጊ ነበረች። ዛሬ ንግግር እያደረገች ከኦፕራ ሌላስ የተገኙ የሚገለጹ ከፕሬዚደንቶቹን ጨምሮ እነማን እንደሆኑ ንገረን። እንግዲህ እየተጠባበቅን የምንገኘው ፕሬዚዳንት ባራክ ኦባማ ይናገራሉ ተብሎ ነው። ወደ በኋላ ነው ፕሬዚዳንቱ የሚናገሩት። ንግግራቸውንም ለማቅረብ እንሞክራለን። ፕሬዚዳንት ቢል ክሊንተን፣ ጂሚ ካርተር፣ ኦፕራሁን እየተናገረች ነው። አስቀድመው ከተናገሩ መሀል አንዱ ያን የሲቪል ራይት ጊዜ አባቶች ናቸው። የግራሚ አዋሽ ሸላሚው ጄሚ ፎክስ ከፖለቲከኛ ከማህበረሰብ አቀንቃኝ የተመሳሳይ ፆታ ፍቅረኞች፣ የአካባቢ ጥበቃ አቀንቃኞች፣ በጣም በርካታ ሰዎች ንግግር ያደርጋሉ። እሺ ያዳምጣል፣ ድምፁን ያሰማል። እሺ ሄኖክ፣ አመሰግናለሁኝ። ተመልሰን ወደ አንተ እንመጣለን። በቀጥታ የምታየውን ሁኔታ ትነግረናል፣ በተለይ ፕሬዚደንቱ ንግግር በሚያደርጉ ጊዜ እንደገለጽከው። አመሰግናለሁ ሄኖክ፣ መልካም ቆይታ። አመሰግናለሁ። በነ ዶክተር ኪንግ ዘመን የነበረው ሁኔታ ምን ይመስል እንደነበረ ተከታዩ ዘገባ አጭሩ ይነግረናል። ትዝታ በላቸው ይዘዋለች። ባራክ ኦባማ እንደ አውሮፓ አቆጣጠር በሁለት ሺህ ስምንት ዓመተ ምሕረት ኅዳር አራት የመጀመሪያው ጥቁር አሜሪካዊ ፕሬዝደንት በመሆን ታሪክ እንደ ሠሩ ይታወቃል። ዛሬ በዚህ ቀን በዚህ ግዙፍ የማይዘነጋ ቀን በዚህ ምርጫ በፈጸምኑ ተግባር አሜሪካ ተለውጣለች። በዚያን ዕለት የሲቪል መብት ታጋዩ ቄስ ጄሲ ጃክሰን በሕዝቡ መካከል ሆነው የኦባማን ንግግር ይከታተሉ ነበር። የዚያች ደቂቃ ደስታ በጉዞአችን የደረስንበት በትልቁ ያሸነፍንበት ሁኔታው ከግምት በላይ ነበር። ያሰብነው ተሳካ። ሬቨረንድ ጄሲ ጃክሰን በወጣትነታቸው ዘመን ዶክተር ማርቲን ሉተር ኪንግ አይ ሃቭ ኤ ድሪም ወይም ህልም አለኝ የተሰኘ ታዋቂ ንግግራቸውን የዛሬ አምሳ ዓመት ሲያደርጉም በስፍራው ነበሩ። አሁንም አልማለሁ የህልሜ ስረ መሠረቱ የአሜሪካ ህልም ነው። ባራክ ኦባማ በ2008 ዓመተ ምሕረቱ የመጀመሪያ ፕሬዝዳንታዊ ምርጫ ባለድል ሆነው ንግግር ሲያደርጉ መስማት ማርቲን ሉተር ኪንግ በ1963 ዓመተ ምህረት ያለሙት ህልም ፍቺ መሆኑን ጃክሰን ተናግረው ነበር። እና ህልሙም መንፈሳችንን ያነቃቃ ነበርና ስኬትም አየንበት። የሀፍረት ማቅ አውልቀን እንድንጥል ነጻነታችንን እንድንጎናጸፍም ሆነ። የሚያሳዝነው ቄስ ዶክተር ማርቲን ሉተር ኪንግ ገና የ39 ዓመት ጎልማሳ ሳሉ በ1968 በነፍሰ ገዳይ ጥይት ሲገደሉም ወጣቱ ጄሲ ጃክሰን አብረዋቸው ነበሩ። ብዙ ጥቁር አሜሪካውያን መሪዎች በዶክተር ማርቲን ሉተር ኪንግ ትግልና በፕሬዝደንት ኦባማ ፕሬዝደንትነት መካከል ትስስር አለ ይላሉ። የአፍሪቃ አሜሪካውያን የሲቪል መብት ተሟጋች ድርጅት የኤንኤሲፒ ሊቀመንበር ጁሊየን ቦንድ አንዱ ናቸው። ኦባማ የዶክተር ኪንግ ወራሽ ናቸው። ውርሱ በትውልድ ወይንም በቤተሰብ አይደለም፣ ነገር ግን የሕልሙ ፍቺ ናቸው። ኦባማ የዶክተር ኪንግ ትግል ውጤት ናቸው። ኦባማ የኪንግ ሰላማዊ ትግል በሩን የከፈተላቸው ፕሬዚደንት ባራክ ኦባማ ብቻ ሳይሆኑ መላው የዚህ ትውልድ ጥቁር አሜሪካዊና ጭቁን ህዝብ የዶክተር ማርቲን ሉተር ኪንግና የትግል ጓዶቻቸው ባለውለታ መሆናቸው አይካድም። ዛሬ ብዙዎች በእኩልነት እንዲኖሩ መሪዎቻቸውን እንዲመርጡና እንዲመረጡ ብዙዎች ታስረዋል፣ ተገርፈዋል፣ በቁም ተሰቅለዋል፣ በእሳት ጋይተዋል፣ በጥይት ተረሽነዋል። ሆኖም ዛሬ ሲስተጋባ የሚውለው የዶክተር ማርቲን ሉተር ኪንግ ድምፅ Free at last. Free at last. Thank God Almighty. We are free at last. በመጨረሻም ነፃነት፣ ነፃ ወጣን። ታላቁ አምላክ ምስጋና ይግባው። እነሆ በመጨረሻም ነፃነታችንን ተጐናጸፍን።